ደቡብ ሱዳን ውስጥ ካሁን ቀደም ሰላማዊ በነበሩ አካባቢዎች በተቀሰቀሰ ውጊያ እና ከባድ የምግብ እጥረት ሳቢያ ብዙ ሺህ ሕዝብ ወደ አጎራባች ሀገሮች መሰደዱን የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽን አስታወቀ። እኛም ሆን ሌሎች የሰብአዊ እርዳታ ድርጅቶች ለስደተኞቹ ህይወት አድን አገልግሎት የምናውለው ገንዘብ እየተሟጠጠብን ነው ሲል የዩኤንኤችሲአር ማስጠንቀቁን ጠቅሳ፣ ሊሳሽ ላይን ከጄኔቫ ያጠናቀረችውን ዘገባ ዝርዝር ቆንጅት ይዛ ቀርባለች። ውጊያው ቀድሞ ሰላማዊ ወደ ነበሩት ሰሜናዊ ባህር ኤልጋዛል እና ዋራብ ክፍላተ ሀገር እየተዛመተ በመሆኑ የተባበሩት መንግስታት የስደተኞች ጉዳይ ኮሚሽን ወደ ሁሉም አጎራባች ሀገሮች የሚኖግደው ስደተኛ ቁጥር እያሻቀበ መሆኑን በመግለጽ አስጠንቅቋል። ሁኔታው ተቀባዮቹ ሀገሮች ላይም ከባድ ሸክም እየፈጠረ መሆኑን ገልጿል። ካለፈው ጥር ወር ወዲህ ቁጥራቸው ሀምሳ ሁለት ሺህ የሚጠጋ ወደ ሱዳን አቋርጠዋል። የድርጅቱ ቃል አቀባይ ኤሪያን ሩሜሪ እንዳሉት ወደ ዩጋንዳ የሚሰደዱትም ቁጥር ጨምሯል። በየቀኑ 800 ስደተኛ እየገባ መሆኑን ተናግረዋል። ቁጥሩ ከየትኛውም ሀገር የሚበልጥ የደቡብ ሱዳን ስደተኛን የምታስተናግደው ኢትዮጵያ ስትሆን ወደ 285 ሺህ ስደተኞችን ይዛለች። ታዲያ ወደ ኢትዮጵያ የሚገቡት ስደተኞች ቁጥር ለረጅም ጊዜ በጣም ጥቂት እንደነበር የዩኤንኤችሲአር ቃል አቀባይ ሩሜሪ አስታውሰው በቅርብ ሳምንታት ግን እየጨመረ መምጣቱን ነው የተናገሩት። አብዛኞቹ ልጆች ናቸው ብለዋል። ኢትዮጵያ ከሚገቡት አዲሶቹ ስደተኞች ውስጥ የሚበዙት በምስራቅ ሱዳን ፖቻላ ከሚካሄደው የብሔረሰቦች ውጊያ ሸሽተው ለብቻቸው የሄዱ ወይም በመካከል ከወላጆቻቸው የተለያዩ ናቸው። ብዙዎቹ ለብዙ ቀናት ኳስ ነው ነው ኦኮጎ የደረሱት። ወደ ዲሞክራሲያዊት ኮንጎ ሰሜን ምስራቅ፣ ኬንያና መካከለኛው አፍሪካ ሪፑብሊክ የሚገቡትም ቁጥር ጨምሯል። በአመቱ መጀመሪያ ኬንያ የገቡት ቁጥር በአማካይ በወር አንድ መቶ እንደነበረ ያወሳው ዩኤንኤችሲአር ባለፉት ሁለት ወራት ግን አሻቅቦ በሳምንት ሶስት መቶ ሀምሳ ስደተኞች እየገቡ መሆኑን የተናገረው ደቡብ ሱዳናውያኑ አገራቸውን ጥለው የሚሰደዱት ውጊያውን፣ እጅግ የከበደውን ድርቅ እና የኑሮ ውድነቱን በመሸሽ መሆኑን ይናገራሉ።